je e ka demms radio averno. ለኢትዮጵያ ብቻ ሳይሆን ለአካባቢው ሀገሮች ከፍተኛ የሆነ ጥቅም የሚሰጥ መሆኑን ለማስረዳት እድል ያገኘንበት ነው። ሌሎቹ ሀገሮችም ግብጽም፣ ሱዳንም ያላቸውን ሀሳብ ለማስረዳት ጥረት አድርገዋል። ግድቡን ምንም ከሚሰራበት ፍጥነትም ሆነ ከመጨረስ ወደኋላ የሚያግደው የለም። ብዙ አካላቶቹ በነገራችን ላይ የኮርቻ ግድብ የምንለው አልቋል። የአንድ ወር ስራ ነው የሚቀረው። አሁን ግራና ቀኝ ግድቡ መጨረሻው አናት ላይ ደርሷል። ተርባይኖች ዘጠኝ ተርባይኖች ተጓጉዘው ሳይት ላይ አሉ። የተከላ ሂደት የሁለቱ እየተካሄደ ነው። የቀደሙት የኢትዮጵያ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ሲሆኑ እርሳቸውን ተከትሎ የሰማችኋቸው ደግሞ የውሃ የመስኖና ኤሌክትሪክ ኃይል ሚኒስትር አቶ ስለሺ በቀለ ናቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። በትግራይ ክልል የሚንቀሳቀስ ባይቶና የተባለ አዲስ ፓርቲ መስራች ጉባኤውን በማካሄድ አመራሮችን መርጫለሁ ይላል። ዝርዝሩን በመጽሔት ክፍለ ጊዜ ይዘናል። አሁን ርዕሰ ዜናዎች እናሰማለን። ከ11 ሚሊዮን የደቡብ ሱዳን ህዝብ አንድ ሚሊዮን የሚሆነው በከባድ ጎርፍ መጥለቅለቅ አደጋ ከፍተኛ የንብረት ውድመት እንደደረሰበት የዓለም የምግብ ፕሮግራም ዳብሊዩ ኤፍፒ አስታወቀ። ሕዝቡ ሕይወት አድን አጣዳፊ እርዳታ እንደሚያስፈልገውም ድርጅቱ አስታውቋል። የበርሊን ግንብ ከፈረሰ ሶስት አስርተ ዓመታት ቢያልፉም ዋሽንግተንና አጋሮቿ ሀገሮች አሁንም ኮሚኒስት ተቃዋሚዎቻቸውን መገዳደራቸው አልቀረም። ነፃው ዓለም ደግሞ ከሩሲያና ከቻይና የሚደቀንበትን አደጋዎች መከላከሉን መቀጠል አለበት ትላለች ዩናይትድ ስቴትስ። ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያለ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ ጥቅምት 21 2012 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና ረኝ ፈሳየንን ከብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን በቅድሚያ ግን የልፍን ዜና እናሰማለን ከ11 ሚሊዮን የደቡብ ሱዳን ህዝብ፣ 1 ሚሊዮን የሚሆነው በከባድ ጎርፍ መጥለቅለቅ አደጋ ከፍተኛ የንብረት ውድመት እንደደረሰበት የዓለም የምግብ ፕሮግራም ዳብልዩ ኤፍ ፒ አስታወቀ። ህዝቡ ህይወት አድን አጣዳፊ እርዳታ እንደሚያስፈልገውም ድርጅቱ አስታውቋል። ሊዛሽ ላይን ከጄኔቫ የላከችውን ዘገባ ትዝታ በላቸው ታቀርበዋለች። የደቡብ ሱዳን መንግስት በባህር አልጋዘል በግሬተር አፐር ናይልና በግሬተር ኢኳቶሪያል ስቴት ግዛቶቹ የአስቸኳይ ጊዜ አዋጅ አውጇል። ከረጅም ዓመታት ወዲህ የደረሰ ከፍተኛው የተፈጥሮ አደጋ ላለው ዓለም አቀፍ ማህበረሰብ እርዳታ እንዲያደርግለት ተማጥኗል። የተባበሩት መንግስታት ድርጅት ያወጣው ዘገባ እንደሚለው በአንዳንድ የአገሪቱ አካባቢዎች ዓመቱን ሙሉ የሚጥል የዝናብ መጠን በሳምንታት ውስጥ ወርዶ ቤቶችና ከብቶችን ጠራርጎ ወስዷል። መንገዶችና የአውሮፕላን ማረፊያዎች ስለወደሙ ገጠሮችን መድረስ አልተቻለም። ደብሊውኤፍፒ ያለም ምግብ ፕሮግራም በብዙ ሺዎች የሚቆጠሩ ሰዎች ቤት የለሾች ሆነው ጊዜያዊ መጠለያ ውስጥ እንደሚገኙ ገልጿል። ከጎርፍ ማጥለቅለቁ በፊትም ቢሆን ከአራት ሚሊዮን በላይ የሚሆን የአገሪቱ ሕዝብ በምግብ እጦት እንደሚቸገር ድርጅቱ ተናግሯል። የዓለም ምግብ ፕሮግራም ቃል አቀባይ ሄርቪ ቨርስሁሌን በጎርፍ ማጥለቅለቁ ከተጠቃው አንድ ሚሊዮን ህዝብ ሶስት አራተኛው አጣዳፊ የምግብ እርዳታ ያስፈልገዋል ብለዋል። ድርጅቱ ለእርዳታ አቅርቦት አምስት ሄሊኮፕተሮችን እንዳቀረበ ጠቅሰው ተጨማሪ ምግብ ለተጎጂዎች ለማድረስ አርባ ሚሊዮን ዶላር እርዳታ ከዓለም አቀፍ ማህበረሰብ ተማጥነዋል። ትዝታ በላቸው ለዘገባው እናመሰግናለን። የበርሊን ግንብ ከፈረሰ ሶስት አስርታት ቢያልፉም ዋሽንግተንና አጋሮቿ አሁንም ኮሚኒስት ተቃዋሚዎቻቸውን ይታገሉ የነበረው አላበቃም። ነጻው ዓለም ከሩሲያ እና ከቻይና የሚደቀኑበት አደጋዎች መከላከሉን መቀጠል አለበት ትላለች ዩናይትድ ስቴትስ። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ በርሊን ባለው የብራንድንበርግ በር ላይ ሆነው ዛሬ ባሰሙት ንግግር ሩሲያ ጎረቤቶቿ አገሮችን ትወርዳለች፣ የፖለቲካ ተቃዋሚዎችን ትገላለች ነው ያሉት። የሩሲያ ባለስልጣናት በክሪሚያ ታርታሮችና የሩሲያ ወረራ በመቃወም በሚሰሩ ኡክራይናዊ ላይ ወረራ ይካሄዳል በደልም ይፈጸማል ሲሉ ፓምፒዮ ከሰዋል። ከፍተኛው የዩናይት ስቴትስ ዲፕሎማት ቻይናንም ነቅፈዋል። ቻይና የቻይና ኮሚኒስት ፓርቲ በሀገሪቱ ላይ አዲስ የአምባገነንነት ራዕይ እየቀየሰ ነው ሲሉ የውጭ ጉዳይ ሚኒስትሩ ተችተዋል። የቻይና ኮሚኒስት ፓርቲ ህዝቡን የመጨቆን ዘዴ ይጠቀማል የሚነቅፉትን ሰዎች የመንቀሳቀስ መብት ያግዳል የሺንዚያን ግን ወደ ውጭ አገራት የተሰደዱ ሙስሊም ቻይናውያን ቤተሰቦችን ያዋክባሉም ብለዋል ፓምፔዮ የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጌንግ ሽዋንግ በበኩላቸው ፓምፔዮ ቀደም ሲል ስለ ቻይና ኮሚኒስት ፓርቲ ለተናገሩት ምላሽ ሰጥተዋል። ቻይና የምትደቅነው አደጋ አለ በማለት ፓምፔዮ የቻይናን የፖለቲካ ስርዓት ነቅፈዋል። አነጋገራቸው ብርዮት ዓለም ላይ ባላቸው ያለመጫቻል አመለካከትና በቀዝቃዛው ጦርነት ወቅት አስተሳሰብ የተሞላ ነው ሲሉ የቻይና መንግሥት አበክሮ ይቃወማል ሲሉ ቃል አቀባዩ ምላሽ ሰጥተዋል። ፕሬዚደንት ትራምፕ የፈለጉት ነገር ቢኖር የዩክሬን ፕሬዚደንት የድምፅ ማጉያ ይዘው ሶስት ቃላትን እንዲሉ ነው። ምርመራ፣ የምርመራው፣ በአደባባይ ክሊንተን የሚሉትን ቃላት እንዲያሰሙ ነው የፈለጉት በማለት አንድ ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ባለሥልጣን ለመርማሪዎች ቃላቸውን ሰጥተዋል። ትራምፕ ለክስ የሚያበቃ በደል ፈጽመው እንደሆነ ለማወቅ ምርመራ እያካሄዱ ያሉት ዲሞክራቶች ምክትል የውጭ ጉዳይ ሚኒስትር ጆርጅ ኬንት ባለፈው ወር የሰጡትን ቃል በጽሑፍ መልክ ይፋ አድርገዋል። ትራምፕ ከቮሎዲሚር ዘለንስኪ ሊሰሟቸው ስለፈለጉት ቃላት ከትራምፕ ጋር በቀጥታ በሚሰሩ የአስተዳደር ሰዎች እንደተነገራቸው ኬንት ግልጽ አድርገዋል። ዘለንስኪ ድምፅ ማጉያ ላይ ሆነው ሲናገሩ ሶስት ቃላት እንዲኖሩ የሚል ነበር መልእክቱ፣ ሲሉ ኬንት ተደምጠዋል። ትራምፕ በቀድሞው ምክትል ፕሬዚደንት ጆ ባይደን ላይ ምርመራ እንዲያካሄዱ የኡክራይን ፕሬዚደንትን ይወተውቱ በነበረበት ወቅት አሜሪካ ለኡክራይን የመደበችውን የ391 ሚሊዮን ዶላር እርዳታ እንዲዘገይ አድርገው እንደሆነ ለማወቅ ነው ዲሞክራቶቹ ምርመራ እያካሄዱ ያሉት። ከአራት ዓመታት በፊት ዩናይትድ ስቴትስ ውስጥ በተካሄደው ምርጫ ኡክራይን በዲሞክራቶችና ደጋፊዎቻቸው ስም ጣልቃ ገብታለች እንዲባልም ትራምፕ እንደሚፈልጉ ታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በሌላ ተያያዥ ዜና ተጠባባቂ የዋይት ሐውስ ጽህፈት ቤት ኃላፊ ሚክ መልቨኒ የተወካዮች ምክር ቤቱ በሚያካሄደው ምርመራ ቃላቸውን እንዲሰጡ እየተጠየቁ ቢሆንም ከምክር ቤቱ ፊት አይቀርቡም ተብሎ ነው የተነገረው። ዲሞክራቶቹ ሊጠይቋቸው የሚፈልጉት ትራምፕ ፕሬዚዳንት ዘለንስኪ በባይደንና ልጃቸው ሀንተር ባይደን ላይ ምርመራ እንዲያካሂዱና ጫናም ለማድረግ ሲሉ ለዩክራይን መሰጠት የነበረበትን የወታደራዊ እርዳታ ገንዘብ አዘግተዋል ከሚለው ክስ ጋር በተያያዘ መልቬኒ ለጋዜጦች በጊዜው ለጋዜጠኞች በሰጡት አስተያየት የተናገሩትን አስመልክቶ ነው። ተጠባባቂ የዋይት ሀውስ ጽህፈት ቤት ኃላፊ ሚክ መልቬኒ ለጋዜጠኞች ከተናገሩት የተቀነጨበውም እንዲህ ይላል። ገንዘቡ በጊዜያዊ መልክ እንዲዘገይ በተደረገበት ሂደት ውስጥ ነበርኩበት። ሶስት ነጥቦች ናቸው የነበሩት፤ በሀገሪቱ ያለው ሙስና፣ ሌሎች አገሮች ዩክራይንን በመርዳት ምግባር ይሳተፉ እንደሆን፣ የፍርድ ሚኒስትራችን ከሚያካሄደው ምርመራ ጋር ይተባበራሉ ወይ የሚል ነው። ቬኒ በጋዜጣዊ ጉባኤው ላይ ይህን ካሉ በኋላ ድርጊቱ ተገቢ ነበር ነው ያሉት። በዩናይትድ ስቴትስ በመጪው ዓመት ለፕሬዝዳንትነት የሚወዳደሩ ሌላ ዲሞክራት ሳይጨመሩ አይቀሩም እየተባለ ነው። ቢሊዮነሩ የቀድሞ የኒውዮርክ ከተማ ከንቲባ ማይክል ብሉምበርግ በአላባማ የዲሞክራቶች የቅድሚያ ምርጫ ውስጥ ለመሳተፍ ማመልከቻ እንዲያስገቡ ይጠበቃል። ብሉምበርግ ለመወዳደር የመጨረሻ ውሳኔ አላደረጉም ተብሏል። ይሁንና በአሁኑ ወቅት እየተወዳደሩ ያሉት ዲሞክራቶች በመጪው ዓመት ህዳር ወር ላይ በሚካሄደው ምርጫ ትራምፕን ላያሸንፉ ይችላሉ የሚል ስጋት እንዳላቸው ሰራተኞቻቸው ተናግረዋል። በመጨረሻም የቱርክ ፕሬዚዳንት ረጀፕ ታይፕ ኤርዶዋን ሞስኮና ዋሽንግተን የሶሪያ ኩርድ ሚሊሻዎች ከቱርክ ድንበር እንዲወጡ ለማድረግ የገቡትን ቃል አላከበሩም ሲሉ ከሰዋል። ሱሪያ ላይ የሚያካሂዱትን ወታደራዊ እንቅስቃሴም ለመቀጠል ዝተዋል። ዩናይትድ ስቴትስ አሸባሪዎቹን በአንድ መቶ ሀያ ሰዓታት ውስጥ ገደብ ለማስወጣት አልቻለችም። ሩሲያም እንደዚሁ በአንድ መቶ ሀምሳ ሰዓት ገደብ አሸባሪዎችን አላስወጣችም ሲሉ ነው ኤርዶዋን ትናንት በፕሬዝዳንት በቡዳፔስት ፕሬዚዳንት ጋር በሰጡት ጋዜጣዊ ጉባኤ ይህን የተናገሩት ኤርዶዋን ባለፈው ጥቅምት ወር ኩርዳውያኑ አማጽያን ቢያንስ 30 ኪሎ ሜትር ከቱርክ ድንበር እንዲርቁ ከሩሲያና ዩናይትድ ስቴትስ ጋርም ስምምነት አድርገው ነበር። አድማጮች በመጨረሻም በአሁኑ ሰዓት በዋይት ሀውስ ፊት ለፊት ሰላማዊ ሰልፍ እያደረጉ የሚገኙ ኤርትራውያንና ትውልደ ኤርትራ የአሜሪካ መንግስት በኤርትራ የሚገኙ የህሊና እስረኞች እንዲፈቱና የሃይማኖት ነጻነት ግፊት እንዲያደርጉ እየተጠየቁ ናቸው። በእስር ላይ የሚገኙት ቅዱስ አባታችን አቡነ አንጦኒዎስ ይፈቱ፣ በእስር ላይ የሚገኙ ሁሉም ኤርትራውያን የህሊና እስረኞች ይፈቱ ሲሉ ለ13 ዓመታት በእስር ላይ የሚገኙትን ኤርትራውያን የኤርትራ ኦርቶዶክስ ፓትርያርክ እንዲፈቱ ነው የጠየቁት። በመፈክራቸውም በኤርትራ የሃይማኖት ነጻነት እንዲከበር ወትውተዋል ሰልፈኞቹ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደ ና አዳነች ፍሳሀየንን። ፕሮግራማችን በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ሬዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ታዲያ ቀዳሚው የዕለቱ አቢይ ርእስ ነው። ከዚያ በፊት ግን ዘገባዎችን ጨምሮ ከሚቀርቡት ቆየት ብለው ከሚሰሙ ዝግጅቶች አንድ ሁለቱን ለቅምሻ አንበል። ሲዳማነት ማንነት ደቡብ በሚለው አይደንቲቲ ውስጥ ተጨፍልቋልና፣ እንደ ህዝብ ካለን ቁጥር ብዛት፣ ካለን የጂኦግራፊ አቀማመጥ በመሳሰሉት ሁኔታዎች እንደ ህዝቡ መታወቅ አልቻልንም ወይንም መታየት አልቻልንም በ ዶክተር ሽፈራው ሙለታ በአዲስ አበባ ዩኒቨርሲቲ የመካነት ጥናት ኮሌጅ ረዳት ፕሮፌሰር ናቸው የሰማችኋቸው በሲዳማ ህዝብ ውሳኔ ዙሪያ ከአድማጮች ለቀረቡ ጥያቄዎች መልስ ይሰጣሉ በሁለተኛው አጋማሽ ለጥያቄው በተሰኘው ፕሮግራማችን ጠብቋቸው አድማጮች የዕለቱን አብርስ ላስተዋውቅና እንደ ደረሰን እናቀርባለን ታላቁ የኢትዮጵያ ህዳሴ ግድብ ሲመረቅ ተገኝተው ጥብጣቡን መቁረጥ እንደሚፈልጉ ዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ መናገራቸውን ዋሽንግተን ዲሲ ውስጥ በተካሄደ ሶስቱ ሀገሮች ከፍተኛ ልኡካን ቡድኖች ስብሰባ ላይ የተገኙት የኢትዮጵያ ሚኒስትሮች ገልጠዋል። በፕሬዝዳንት ትራምፕ ጋባዥነት በተካሄደው በዚህ ስብሰባ ላይም የሶስቱም ሀገሮች ጉዳይ ሚኒስትሮች በሰባ ቀናት ውስጥ ስምምነት ላይ ለመድረስ ተስማምተዋል። ቆየት ብለን እናቀርባለን ዝርዝሩን። አሁን ወደ መጽሔቱ ርዕስ እንሻገር። የሲዳማ ህዝበ ውሳኔ የመራጮች ምዝገባ ሰላማዊና በተቀናጀ መንገድ እየተካሄደ ቢሆንም በአንዳንድ የምርጫ ጣቢያዎች የካርድ እጥረት መኖሩን ታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ የግብአት ችግር የለብንም፣ ጉድለት በታየባቸው ጣቢያዎች እያየህ እያደረስኩ ነው ብሏል። የሐዋሳው ዘጋቢያችን ዮናታን ዘብዲዩስ ተጨማሪ ሪፖርት አለው። ትናንት ጥቅምት 27 2012 ዓ ም የተጀመረው የሲዳማ ውሳኔ ህዝብ የመራጮች ምዝገባ በሁሉም የምርጫ ጣቢያዎች ዛሬም ቀጥሎ የዋለ ሲሆን የአሜሪካ ድምጽ ራዲዮ ተዛውሮ የተመለከታቸው ከሐዋሳ በ65 ኪሎ ሜትር የሚርቁት የዓለታ ጩኮና የጩኮ ከተማ እንዲሁም ከሐዋሳ በ94 ኪሎ ሜትር ርቀት ላይ የሚገኘው ዳራ ወረዳ የሚገኘው የምርጫ ጣቢያዎችም የምዝገባው ሂደት እየተካሄደ መሆኑን አረጋግጧል። መራጮች የምዝገባውን ሂደት በተመለከተ ለቪኦኤ አስተያየታቸውን ሰጥተዋል። ስሜ ሰብለ ታደለ ነው። የመጣሁት ከዚህ ከአለታ ጩኮ ከሃይስ በህዝብ ውሳኔ እንዲወሰን ተፈቅዶልን በህገ መንግስቱ መሰረት ለ አን ለመጀመሪያ ጊዜ በኢትዮጵያ ይሁን በእኛ ሌሎች ክልሎች ከዚህ በፊት ዘጠኙም ክልሎች በሪፈረንደም አደለም ታወቃል፣ አደል ግን እኛ ሲዳማዎች ዛሬ በሪፈረንደም በህዝበ ውሳኔ ህዝቦች ያስፈልጋናል ብለው በራሳቸው ፍላጎት እዚህ ጋር መጥቶ በ11 ሰዓት ተነስቶ ከሌሊቱ ይኸው ተሰልፈን እስከ አሁን ለካርዱን ለመውሰድ መተናል። ይሄ በጣም ደስ የሚል ጉዳይ ነው። ስለዚህ እኔ በጣም ደስ ብሎኛል። ይሄንንም እድል በማግኘት ስሜ ታፈስ በራሰድ ባህል አለው ዞን በዳራ ወረዳ በሳፋ ቀበሌ የቀበሌው ጥቅንበር ነኝ። እኔም ተመዝግቤ ሌሎችም እንዲመዘግቡ በማድረግ ያው በቀበሌያችን ውስጥ ያለው ሶስት ማነው ሁለት ምርጫ ጣቢያ ነው አለው። በሁለቱም ምርጫ ጣቢያ ትላንትና በማለዳ በ12 ሰዓት ተጀምሮ 11 ተኩል ላይ ነው የተጠናቀቀው። አሁን ዛሬም እንደዛው ጠዋት በ12 ሰዓት ነው ተጀምረው አስራ አንድ ተኩል ነው የሚጠናቀቀው። ምዝገባም ጥሩ ነው። ልጆችም በጣም ጥሩ ናቸው። ህዝቡም ያው እንደሚታዩት በጥሩ ሁኔታ ምዝገባውን እየመዘገቡ ህዝቡ ህዝቡም ተሳትፎ ካርዳቸውን እየተቀበሉ ነው። ለምዝገባው አስር ቀን የተያያዘ ቢሆንም በሁለት ቀን ብቻ የተመዘገቡ መራጮች ቁጥር የበዛ ከመሆኑ የተነሳ ከታሰበው ቀን በፊት ቀድሞ ሊጠናቀቅ ይችላል የተባለ ይገኛል። ምዝገባው ፍጹም ሰላማዊና በተረጋጋ ሁኔታ የተካሄደ ቢሆንም በአንዳንድ የምርጫ ጣቢያዎች የካርድ እጥረት መኖሩን ነው ታዛቢዎች ለቪኦኤ የተናገሩት። ም ታመነ መኮንን ይባላል። ጣቢያው ዳማበር ጣቢያ ነው የሚባለው አለታቸው ኮ ከተማ ዘረ ሁለት ታዛቢ ነ ግብአቱ ጣቢያው ምናምን በጣም በስፋት መዘጋጀት ነበረበት። አንድም በዚህ ጉዳይ ላይ ሳይሳተፍ የሚቀር ህዝብ ስለማይኖር፣ ዝግጅቱ ግን ያንሳል። ምርጫ ቦርድ ያዘጋጀው ምንትኑ የሚያንስ ነው ይቅዱና ይሄ ምናልባት የህዝቡን ፍላጎት ለመሳተፍ ያለውን ፍላጎት ይገድቦ ይሁን እንደሚል ስጋት ነው። እኛ እንደ ታዛቢ እየታዘብን ያለ ነው ነገር የምዝገባ ሂደት የምዝገባው ሂደቱ በጣም ጥሩ ነው፣ ዲስፕሊንድ ነው። ህዝቡ በፍላጎት ደስ ብሎ ተሰልፎ ከጠዋት እስከ ማታ ድረስ ሰአቱም ሳይጨንቀው እየተሳተፈ ያለውና ይሄ ዲስፕሊኑ በጣም ደስ የሚልና አስተማሪ ነገር ነው። ያለው የምርጫ አስፈጻሚዎች የተሰጣቸውን ህዝባውና አገራዊ አደራ በጥሩ ሁኔታ እየተወጡ መሆናቸውን ነግረው ይኖኛል ዛሬ ቪኦኤ በተመለከታቸው በእነዚህ ምርጫ ጣቢያዎች እስከ ማምሻው ከ800 እስከ 1000 የሚደርሱ መራጮች ተመዝግበዋል። አጠቃላይ የምርጫ ሂደት ሰላማዊ ሆኖ እንዲጠናቀቅ የአካባቢው መንግስት አካላት ዝግጁ መሆናቸውን ያላታ ጩኮም የጩኮ ከተማና የዳራ ወረዳ አስተዳደር ኃላፊዎች ተናግሯል። የኢትዮጵያ ብሔራዊ ምርጫ ቦርድ የመራጮች ካርድ እጥረት በተመለከተም ጉድለት መኖሩና ተጨማሪ ካርድ መላኩን የቦርዱ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ ገልጸዋል። ሁሉ ከናል ዛሬ ሪዘርቭስን በትን ነው ያለው። ምንድነው ስሙ? መጠባበቂያ ተጨማሪ ካርዶችን እና ሰነዶችን ማለት ነው። ስለዚህ ሚላን ተካገኛቸው በኋላም ደርሷቸው ይሆናል። ሁሉም ጣቢያች ላይ በሚባል ሁኔታ ጠዋትኛ ኛ ራሱ ከዚህ ከሀዋሳ ስንወጣ የተጨማሪ ካርድ የሚያስፈልጋቸው ቦታዎች ተብሎ ኦልሬዲ ከሀዋሳ የመበተን ስራ ጀምረው ነበረ እና ስለዚህ ይደርሳል ብለን ነው የምናስበው። በማቴሪያል በማከፋፈል በኩል የሎጂስቲክስ ችግር የለብንም። ባለፉት ሁለት ቀናት ውስጥ ምን ያህል መራጭ ነው የተመዘገበው፣ እሱን አላወቅንም እውነትን ለመናገር ነገ ጠዋት ነው ደምረን የምንጨርሰው። አሁን ራሱ እንዳታሰብስብ እየደመርን ነው ስለዚህ ምሽቱን ነው የምንደምረው ነገ ጠዋት ለማድረስ ስለምችለው ነገ የሚያበቃው ቅስቀሳም ዛሬም በእነዚህ ወረዳዎችና ከተሞች ሲደረጉ ተመልክቻለሁኝ ለአሜሪካን ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም ዮናታን ዘብድዮስን ለዘገባው እናመሰግናለን በትግራይ ክልል በሚንቀሳቀሰው የባይቶና ፓርቲ መስራች ጉባኤውን በማካሄድ የአመራሮችን መምረጡን አስታውቋል። ፓርቲው በዛሬው ዕለት ባወጣው መግለጫ ለህዝቡ እድገትና ለውጥ ሀገር በቀል እውቀትን መሰረት እንደሚያደርግ ገልጿል። ትግራይ የሀገር የሚመስል መንግስት እንዲኖራት እንታገላለን ይላል ባይቶና። የ212 ብሔራዊ ምርጫ በጊዜው መካሄድ አለበት ሲል ጥሪ ያቀረበው አዲሱ ፓርቲ ምርጫው ካልተካሄደ ግን የትግራይ መንግስትም ህጋዊነት ስለሚኖረው በክ ስለማይኖረው በክልሉ ምርጫ ለማካሄድ ዝግጁ ሊሆን ይገባል፣ ይላል። ለዝርዝሩ ሙልጌታ ጽበሃ ብሔራዊ ባይቶ አባይ ትግራይ ባይቶና ከተመሰረተ ስድስት ወራት እንዳስቆጠርና ከምርጫ ቦርድ ሙሉ እውቅና እንዲያገኝ እየሰራ መቆየቱ ተገልጿል። ጥቅምት 22ና 23 2012 ዓ ም ፓርቲው መስራች ጉባኤ አካሂዶ አመራር እንደመረጠ የፓርቲው ሊቀመንበር ሆኖ የተመረጡ አቶ ኪዳነ አመነ ገልጸዋል። ድርጅታችን ወደ ብሔራዊ ምርጫ ቦርድ ማመልከቻ አስገብቶ ማሟላት ያለበትን ፎርማሊቲዎች በጥንቃቄና በከፍተኛ ጥራት በማሟላት ኬታማ የሆነ ጉባኤ አድርጓል። ጉባኤያችን 21 የማዕከላዊ ኮሚቴ አባላት፣ ዘጠኝ የስራ አስፈጻሚ አባላት፣ አምስት የቁጥርና ኮሚሽን አባላት መርጠዋል። የባይቶን አመራር ከፍተኛ የሃየር ኤጁኬሽን ፕሮፋይል ያላቸው የተሻለ የፖለቲካ ስብዕና ያላቸው አመራሮች ያካተተ በትግራይ ክልል ከሚገኙ የፖለቲካ ፓርቲዎች በተለየ መልኩ የክልሉን እውቀት በመጠቀም ለትግራይ ሕዝብ እድገትና ለውጥ ለማምጣት እንሰራለን ብለዋል። ፓርቲው ከቂምና በቀር ርቆ የሀሳብ ልዩነት አክብሮ እንደሚሰራ ተናግረዋል። አቶ ኪዳንም በጉባኤው ባሳለፈው ውሳኔ መሰረት የሚከተለው ርእየተ ዓለም የባይቶ ስርዓት ነው። የባይቶ ስርዓት አገር በቀል አስተሳሰብ ሲሆን የሚከተለው ርእየተ ዓለም ከታች ወደ ላይ የሚከተል ፌዴራሊዝም የምር ሪያላይዝ የሚያደርግ ህዝቦች የራስ አስተዳደር ሉዓላዊ የሚያደርግ የራስ አስተዳደር ጥያቄዎችን በትክክል የሚመልስ ዓለም የሚከተል ነው። ባይቶ ስንል በትግራይ ውስጥ ስንጠቀምበት የነበረው ኢንዲጂነስ ዲሞክራሲ ኢንዲጂነስ ዊዝደም እና የቀደም ስልጣኔዎች ባለቤት የሆነው ህዝባችን በተለይ የአክሱም ስልጣኔ፣ የዳማት ስልጣኔ መሰረት አድርጎ ህዝባችን ገናና መንግስት ገንብቶ እንደነበረ ይታወቃል። ህዝባችን የራሱ የኢኮኖሚ ፍልስፍና፣ የፖለቲካ ፍልስፍና፣ የማህበራዊ ፍልስፍና ያለው ህዝብ ነው። የትግራይ ህዝብ የራሱ የግዝ ፊደላት፣ የግዝ ቁጥሮች፣ ሰብአዊ ፊደላት የፈለሰፈ ከቀደምት ምት የሰለጠኑ ህዝቦች አንዱና ዋናው ነው። ስለዚህ የእኛ ሳሰብ ከዚህ የሚቀዳ ይሆናል ማለት ነው። ባይቶና በአሁኑ ጊዜ በትግራይ ሰፊ ድህነት አለ ብሎ እንደሚያምንና በተጨማሪም የጸረ ዲሞክራሲ አሰራርና የመልካም አስተዳደር ችግር በክልሉ በመኖሩ ይህ እንዲፈታ ይታገላል ብለዋል። በኢኮኖሚ ዘርፍ ክልሉን እንደየ አካባቢው የተፈጥሮ ሀብት በመለየት በግብርና፣ ኢንዱስትሪ፣ ቱሪዝምና ማዕድን እንዲለማ እንሰራለን በማለት ገልጸዋል። ትግራይ ሙሉ የመንግስት ቁመና ያለው የሀገር የሚመስል መንግስት ወይም ደግሞ ዲፋክቶ ስቴት እንዲኖራት እንታገላለን ያሉት ደግሞ የፓርቲው ስራ አስፈጻሚ አባል አቶ ክብሮም በርህ ናቸው። አቶ ክብሮም የትግራይ ክልል ቴሌኮም መብራትና ባንክ እንዲኖራት እንሰራለን በማለት ገልጸዋል ከሌሎች የኢትዮጵያ ፌዴራሊስት ኃይሎችም በጋራ ለመስራት ዝግጁ ነን ብለዋል ህገ መንግስቱ በሚሰጠን መብት መሰረት ነው እስካሁን ያልተጠቀምናቸው በርካታ መብቶች አሉ ዘጠና ዘጠኝ ነጥብ ዘጠኝ የፌዴራሊዝም ጽንሰ ሀሳቦችና እሳቤዎች አልተገበር ነው ስለዚህ ህገ መንግስቱ ባለው ጸጋ ባለው መብት መሰረት መብታችንን እንጠቀማለን ለማለት ነው ከዛም በዘለለ መንገድ ይሄ መብት አልሰጣችሁም የሚለን አካል ካለ አንቀጽ 39 ላይ በተቀመጠው መሰረት ራሳችንን በራሳችን የማስተዳደር መብት ያለ አንዳች አፍረት ሬይዝ እናረጋለን ማለት ነው። ይሄ ማንም ኃይል ሊያውቀው የሚገባ ነው። ምናልባት ይህንን በማድረግ እኛ የመጀመሪያዎቹ አንሆንም፣ ሌሎች ተባባሪዎችም እንደሚኖሩን በልበሙልነት መናገር ይቻላል። ስለዚህ ወደ ሜዳ ወደ ትግል ሜዳው ስንገባ አሸናፊ የማይኖርበት ትግል ስለሚሆን የሚያዋጣው መንገድ ከስልጣን ሰካር ወጥቶ ወደ ጠረጴዛ ማውረድ ነው የሚሆነው። ስለዚህ እንደ ትግራይ የምናስበው ነገር ምንድን ነው? ሰልፍ፣ ሰፊሸንሲን ማምጣት አለብን። ህዝባችን ከእርዳታ ተላቆ በሀገር ውስጥ ያለ ሀገር እንዲሆን፣ የራሱ የሆነ ፍትሕና ዲሞክራሲ የሚያነግስበትን አሰራር እንዲኖር፣ በፌዴራል መንግስት ደረጃ ደግሞ አሁን የሚደረጉ አካሄዶች ለምሳሌ በሀውስ ኦፍ ፌዴሬሽን የማይኖሪቲስ ቦታ ዜሮ ነው ማለት ይቻላል። ብዙ ቁጥር ያላቸው ህዝቦች ትንሽ ቁጥር ያላቸውን ህዝቦች እንዳይደፈጥጡ አሁን ኢትዮጵያ ላይ እንደምናየው አዝማሚያ ማለት ነው። የስልጣን ሰካራሞች መጥቶ ትንንሾችን እንዳይደፈጥጡ በሁለተኛው ቤት ሰከንድ ሀውስ በሚባለው ላይ እኩል ውክልና ይኖራቸዋል ትግራይና ኦሮሚያ፣ ትግራይና አማራ፣ አፋርና አማራ እኩል ውክልና ስለሚኖራቸው በመጀመሪያው ሀውስ የሚወሰነውን ውሳኔ ካውንተር የማድረግ መብት ይኖራቸዋል ማለት ነው። በትግራይና ኤርትራ ህዝቦች ግንኙነት እንዲጠናከር እንሰራለን ያሉት አቶ ክብሮም የኤርትራን ሉዓላዊነት ባከበረ መልኩ በተለይ ህዝብ ለህዝብ ግንኙነት ቀድሞ ወደነበረበት ሰላምና ፍቅር እንዲመለስ እንደሚሰሩ ገልጸዋል። የኤርትራ ህዝብና የትግራይ ህዝብ በሴረኞች ስራ እንደተለያየ እንረዳለን። ይሄ ለእኛም ለኤርትራ ኤሊቶችም ለኤርትራ ህዝብም ግልጽ ነው። ለዚህ ማሳያው ደግሞ ዛላምበሳ ላይ የተደረገው የመስከረም አንዱ የህዝብ ትዕይንት ነው የሚሆነው። ህዝቡ በፖሊስ ቢከለልም በወታደር ቢከለልም በሴረኛ ፖለቲከኞች ቢከለልም ያንን ጥሶ አንድ ውቅያኖስ ፈጥረዋል። ስለዚህ ይህንን ተፈጥሯዊ የሆነ የህዝቦች አንድነት የምናስጠብቅበት የፍቅርና የአንድነት አካሄድ ይኖረናል ማለት ነው። በመሰረቱ ባይቶና በትግራይም ብቻ ሳይሆን በኤርትራም ጽኑ መሰረት ያለው ስርዓት ነው። ሁለቱንም የማገናኘትና በመሀል የቆመው የበርሊን ግብ የማፍረስ የቤት ስራ ደግሞ የእኛና የአጋሮቻችን የቤት ስራ እንደሚሆን ጠንክረን እናምናለን። ምርጫ 2012 በጊዜው እንዲካሄድ ጥሪ አቅርበው በፌዴራል ደረጃ ምርጫው ካልተካሄደ የትግራይ መንግስት ህጋዊነት እንዲኖረው በክልሉ ምርጫ ለማካሄድ ዝግጁ ሊሆን ይገባል ብለዋል። አመራሮቹ በትግራይ ከሚገኙ ሁሉም ፓርቲዎች ጋር የክልሉ ህዝብ ህልውና ለማስጠበቅ አብረን ለመስራት ዝግጁ ነን ብለዋል። ለአሜሪካ ድምጽ ጌታ ፅቡሓ፣ መቐለ። አድማጮች፣ ሙልጌታ ፅቡሓን እናመሰግናለን። አድማጮች፣ የምትከታተሉት በ22 በ25ና በ31 ሜትር ባንዶች እንዲሁም በሃዱ ራዲዮ ኤፍኤም 94 ነጥብ 3 በናይል ሳትም ጭምር ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና አዳነች ፍሳሀየንን አድማጮች፣ አሁን ወደ ለጥያቄው መልስ ፕሮግራም እንውሰዳችሁ። ቀጥሎ ይቀርባል። አሁን ለጥያቄው መልስ ነው ዝግጅቱ። ሲዳማን የሲዳማን ክልላዊ አስተዳደርነት ጥያቄ አስመልክቶ ህዝበ ውሳኔው የፊታችን ህዳር አስር ይካሄዳል። ለመሆኑ በኢትዮጵያ ክልል ለመሆን መስፈርቱ ምንድን ነው? ሲዳማ ክልል ብትሆንስ በዚህ ምክንያት ሕገ መንግስቱ መሻሻል ሊኖርበት ይሆን? ከሌሎች የደቡብ ብሔር ብሔረሰቦችና ዞኖችስ ጋር የሚኖራት ግንኙነት እንዴት ይሆን? የሀዋሳ ከተማ ስጣ የሚሉና ሌሎች በርካታ ጥያቄዎችም ደርሰውናል። ጥያቄዎቹን በአዲስ አበባ ዩኒቨርሲቲ የመካነ ልማት ጥናት ኮሌጅ ረዳት ፕሮፌሰር ዶክተር ሽፈራው ሙለታ ይመልሳሉ። አዘጋጅና አቅራቢ ትዝታ ብላቸው ናት። ክፍል አንድ እንሆ ቀጥሎ ይቀርባል። ዶክተር ሽፈራው ሙለታ አዲስ አበባ ዩኒቨርሲቲ የመካነ ልማት ጥናት ኮሌጅ ረዳት ፕሮፌሰር፣ ስለ ትብብሯ አመሰግናለሁ። እኔም ስለ ጋበዛችሁን ያመሰግናለሁ። ትዝታ፣ እሺ እንግዲህ ሰሞኑን በሲዳማ ህዝበ ውሳኔ ላይ ያላችሁን ጥያቄ ላኩልን እያልን አድማጮች ስንጋብዝ ነበረ። ከእርሶ ጋራም አብረው እንዲቀርቡ ዶክተር ኬሪያዲን ተዘራን ጋብዘን ነበረ። ዶክተር ኬሪያዲን ስለ ሲዳማና ደቡብ ብሔር ብሔረሰቦች ክልል ጥናት ካደረጉ ምሁራን አንዱ ነበሩና እሳቸው ዛሬ ወቅታዊ የሲዳማ ክልልነት ጥያቄ ላይ ብዙም ላልጨምር እችላለሁ ስለ ጥናቱ ብቻ ከተነጋገርን ነው እንጂ አድማጮቻችሁ ደግሞ ምናልባት ማወቅ የሚፈልጉት ስለ ወቅታዊ ጉዳይ ነው ብለው ይቅርታ ጠይቀው ቀርተዋል። እኛም ለአድማጮቻችን ይሄንን ለማሳወቅ እንወዳለን እና ዶክተር ሽፈራው ከእርሶ ጋር እቀጥላለሁ። ስለዚህ በጣም አመሰግናለሁ። አሁን የመጀመሪያውን በድምጽ የመጣልንን ጥያቄ አሰማውታለሁ ጥናትልኝ እንደብሏችሁ አምስታችኋል። የአሜሪካ ድምጽ ራዲዮ፣ ሚሊዮን አደም እባላለሁ ከዋሽንግተን ዲሲ። የጥያቄው መልስ ፕሮግራም ላይ ለሲዳማ የክልል ጥያቄ አስመልክቶ ባለሙያ ይህ ጥያቄ ምንድን ነው? እኔ ሲዳማ ከኢትዮጵያ በር እስካልሄደ ድረስ በራሱ ክልል ሊተዳደር በግሌ ችግር የለም። እኔ ግን ምንድን ነው የኔ ጥያቄ፣ አሁን ማንኛውም ያለው ለወረዳ ያለው ብሔረሰብ ይሁን ያለው ብሔረሰብ ብትጠይቁት መቶ ፐርሰንት ክልል መሆን ትፈልጋለሁ ብትሉት መቶ ፐርሰንት ነው ድምፅ የሚሰጠው። የእኔ ጥያቄ በአገር አቀፍ ደረጃ ክልሎችን ለመከፋፈል የራሱ መስፈርት የለውም። ለምሳሌ አማራ ክልል ብንሄድ ጎንደርን ክልል መሆን ትፈልጋለሁ ወይ ብለህ የጎንደር አካባቢ ነዋሪዎች ድምጽ ብታሰጡ አዎ ክልል መሆን እፈልጋለሁ ብሎ ድምጽ ሊሰጣችሁ ይችላል ወይም ደግሞ አንድ የኦሮሚያ ክልል ወለጋን ክልል መሆን እፈልጋለሁ ብትሉ ክልል መሆን እፈልጋለሁ ሊል ይችላል ግን ምንድን ነው አገር አቀፍ መስፈርቱ ይሄን ያህል የቆዳ ስፋት ይሄን ያህል የህዝብ ቁጥር ተብሎ መለየት የለበትም ወይ ሰዎች ስለጠየቁ ብቻ ክልል ይሰጣል ወይ የሚል ጥያቄ ነው አመሰግናለሁ አድማጫችንን እናመሰግናለን። እንግዲህ ዶክተር ሽፈራው ሙለታ ህገ መንግስቱም ላይ ተቀምጦ ይሆናል ይሄ መስፈርት፣ ማን ነው ክልል መሆን የሚችለው? በጣም አመሰግናለው። እንግዲህ አሁን በሀገራችን ያለው በአስራ ዘጠኝ ሰማንያ ሰባት አመተ ምህረት የጸደቀው ህገ መንግስት ምስራ ላይ ያለው እስካልተቀየረ ድረስ ሪፈረንስ የምናደርገው እሱን ነውና ክልል መሆን የሚገባው ማን ነው የሚለውን በግልጽ ቋንቋ አንቀጽ አርባ ሰባት ላይ መሟላት ከናለባቸው ቀድሞ ሁኔታዎች በዝርዝር ተቀምጠዋል። ማንኛውም ብሔር ብሔረሰብ እንዴት ክልል ማቋቋም እንደሚችል በግልጽ ቋንቋ ስለተቀመጠ በህገ መንግስቱ አንቀጽ አርባ ሰባት በተቀመጡት መስፈርቶች በሙሉ ሲዳማ የክልል ጥያቄ ደዶቹን በሙሉ አሟልቶ በአሁኑ ሰዓት በአርባ ሰባት ቁጥር ሶስት አመር ውሀ ላይ ያለውን ሬፈረንደም የሚለው ደረጃ ላይ ስለደረሰ በዛ አይነት በልኩ ቢታይ የሚል ነው መስፈርቱ። ብሄር ብሄረሰብና ህዝቦች ነው የሚለው ማለት ነው። በማንኛውም ጊዜ ራሳቸውን ክልል ያቋቁማሉ። ምክንያቱም በህገ መንግስቱ ትልቅ ቦታ የተሰጠው ለብሄር ብሄረሰቦች መብት ነው ማለት ነው። የህዝብ ቁጥር ቋንቋን፣ ማህበራዊ መገለጫ ባህል እንዲህ ይጠቅሳል። አንቀጽ ሰላሳ ዘጠኝ ላይ ብሄር ብሄረሰብን በግልጽ ቋንቋ ያስቀምጣል። በአንድ ጂኦግራፊክ ኤሪያ የሚኖር የራስ ሆነ ባህል ያላቸው አንድ አይነት የስነ ልቦና መስተጋበር ያላቸው እያለ ያስቀምጣል። ግን በቁጥር አያስቀምጥም። አመሰግናለሁ። ወደሚቀጥለው ጥያቄ ልለፍ። ከሎንዶን አቶ ሰለሞን የላኩልን ነው። ሲዳማ ክልል በመሆን ከሌሎች አጎራባች ብሔር ብሔረሰብ በተለየ የሚያገኘው ጥቅም ምንድን ነው? አሁን እንግዲህ በተጨባጭ ስለ ሲዳማ ነው እየተጠየቅ ነው ያለ ነው። ምንድን ነው የሚያገኘው ጥቅም? የሲዳማ ክልል የመሆን ጥቅሙ በተለያየ አይነት ሁኔታ መግለጽ ይቻላል። የጥያቄዎቹ ተያያዥነት ምንድን ነው የሚለውትን በአጭሩ ብናገር በታሪክ የሲዳማ ህዝብ ራስን በራስ የማስተዳደር ጥያቄ ሲጠይቅ ለረጅም ዘመን ስለነበረ፣ ለምሳሌ የሌሎቹ ሕዝቦች የትግራይ ሕዝብ በቴፒኤልስ የኦሮሞ ኤልስ የአፋሩ፣ የሶማሌ እነኚህ በሙሉ የትጥቅ ትግል ሲያካሄዱ የነበሩ ነበሩ። በደርግ ጊዜ ራስን በራስ የማስተዳደር ጥያቄን መሰረት አድርገው ማለት ነው። በተመሳሳይ ሲዳማም በደርግ ጊዜ ራስን በራስ የማስተዳደር ጥያቄ በሰላማዊ መልኩ ሊመለስለት ስላልቻለ የትጥቅ ትግል ሲያካሄድ ነበርና በሲዳማ አርነት ንቅናቄ ወይንም ኤስ ኤል ኤም በሚባለው ኃላፊነቱ የመመለስ ሁኔታ አለ። ይህን ማየት የምንችለው ለምሳሌ በካቲት አስራ አራት ሁለት ሺ አስራ አንድ ትልቅ ሰላማዊ ሰልፍ በሐዋሳ ከተማ ተካሂዶ ነበር ወደ አንድ የሚሆን የወጣበት በዛ ጊዜ አንድ ጎልቶ ይታየ የነበረው መፈክር ምን ነበር? የክልል ጥያቄያችንን ለሚቀጥለው ህዝብ አስተላልፍም የሚል ትልቅ መፈክር ነበር። ይሄ የሚያመለክትን ሂስቶሪካል ፋይዳዎችን የማሟላት ሁኔታ እንዳለበት ነው። ዋናው ግን ከማንነት የተገናኘን የሲዳማ የክልል ጥያቄነት ማለት ነው። አሁንም ባለፈው ሰልፍ ላይ ጎልቶ የወጣ የነበረው መፈክር እኛ ሲዳማ እንጂ ደቡብ አይደለንም የሚል መፈክር ነበር ማለት ነው። ይህ የሚያሳየው ምንድን ነው? ሲዳማነት ማንነት ደቡብ በሚለው አይደንቲቲ ውስጥ ተጨፍልቋልና እንደ ህዝብ ካለን ቁጥር ብዛት፣ ካለን የጂኦግራፊ አቀማመጥ በመሳሰሉት ሁኔታዎች እንደ ህዝብ መታወቅ አልቻልንም ወይንም መታየት አልቻልንም። በእንግሊዝኛው ቪዚቢሊቲ የሚለው ማለት ነው። ይህንንም የማሟላት አይነት ነገር ነው። አሁን ይሄ ሁኔታ የተሟላ ይመስለኛል። ምክንያቱም የሲዳማ የክልልነት ጥያቄ ከተነሳ በኋላ ሲዳማ ማን ነው የሚለውን የኢትዮጵያ ህዝብም የዓለም ህዝብም በደንብ ስላወቀው ሲዳማነት የሚለው ምላሽ አግኝቷል። ሲዳማ አንዱም ክልል የመሆን ፍላጎት የራስን ማንነት ከሌሎቹ የተቀሩት ብሄሮች ልዩ መሆኑን የሚያሳይበት ነው። ነገር ግን ይህንን ደግሞ በምጸት የሚመለከቱ ወይንም እንደው በጥርጣሬ የሚመለከቱ አድማጮችም አሉ። አሁን ለምሳሌ አንዱ አድማጫችን አቶ መኩሪያ ግርማ የላኩልን ጥያቄ አለ። ለመሆኑ ክልል ሲኮን ምንድነው ጥቅሙ፣ ምንድነውስ ጉዳቱ ብሎ ማሰብ ያስፈልጋል። ጥቂት ቡድኖችና ግለሰቦች ለራሳቸው ጥቅም ሲሉ የዛሬ ሀያ ስምንት ዓመት ላይ ኢትዮጵያን በክልል ከፋፍለው የራሳቸውን ጥቅም እንጂ ለዜጎች በትክክል የመጡ አልነበሩም። ዜጎች ከችግር አልዳኑም። ምክንያቱም እነኚህ ክልልን የሚያውጁ ኪሳቸውን በማደለብ በውጭና በሀገር ውስጥ ሶስትና አራት ፎቆች ደርድረው አለሁልህ ይሉታል። ታዲያ ምን ይማሩ? ይሄንን እንግዲህ ከሌሎቹ አሁን እርስዎ ቀደም ሲል የጠቀሱት ክልል ብለዋል። በወያኔ ሐርነት ትግራይ የራሱ ክልል አለው፣ የኦሮሚያ ክልል አለ፣ የአማራ ክልል አለ ተብሏል። በዚህ ነው እንጂ ለሕዝብ የሚያመጣው ፋይዳ ምንድን ነው ይጠይቃሉ። ይህን ሲሉ ትዝታን እናመሰግናለን። አድማጮች፣ የፕሮግራሟ አላበቃም። በነገው ቅዳሜ ሰፋ ብሎ ይቀርባል። ተጠባበቁን። ከኢትዮጵያውያን ወላጆች የተወለደው የ32 ዓመቱ የሕግ ባለሙያ ግርማይ ዛህላይ በሲያትል የኪንግ ካውንቲ ምርጫ አሸነፈ። አሁን ለደረሰበት ስኬት የበቃው እናቱ በከፈሉት መስዋዕትነት መሆኑን በመግለጽ ምስጋና አቅርቦላቸዋል። ሁለት ስራ እየሰራሁ ያሳደኩት ልጄ እዚህ በመድረሱ ደስታዬ ወደር የለውም፣ ይላሉ ወላጅ እናቱ ወይዘሮ አበባ አናጋበው። በኩላቸው ጽዮን ግርማ ዝርዝር አላት። ግርማይ ወላጆቹ ከኢትዮጵያ ተሰደው ሱዳን ይኖሩ ስለነበር እርሱና ታናሽ ወንድሞ የተወለዱት እዚያው ነው። ታሪኩን እንደነገረን የአራት ዓመት ልጅ እያለ እርሱና ቤተሰቦቹ ከሱዳን ወደ ሲያትል ሄዱ። ሶስተኛ ሴት ልጅ ተወለደች። ግን ደግሞ አባትና እናቱ ብዙም አብረው ሊዘልቁ ባለመቻላቸው ተፋቱ። እናቱ ብቻዋን አሳደገቻቸው። ግርማይ ጎበዝ ተማሪ ነበር። ትምህርቱን እንዳጠናቀቅም የመጀመሪያ ስራውን ለመስራት ከሲያትል ወደ ዋሽንግተን ዲሲ ያቀና፣ ከአስር ዓመታት በፊት ማለት ነው። በዛ በነበረ ቆይታው ለምርጫ መወዳደር እንዳለበት ያስብ እንደነበረ ይናገራል። በዛ ሰዓት ከምክር ቤት አባላት ጋር ሰራ ነበረ። በአገሪቱ ውስጥ ያሉ የተለያዩ ማህበረሰቦች ለመኖር የሚያደርጉትን ትግል ለማሳየት ሞክር ነበረ። እናም ዝቅተኛ ገቢ ያላቸውን ቤተሰቦች የሚያግዝ ህግ እንዲወጣ ግፊት አድርጌያለሁ። ነገር ግን ይሄ ጉዳይ በሚገባ መግፋትና ውጤት ማምጣት እንዲቻል ከእንደዚህ አይነት ቤተሰብ የወጣ ሰው መወዳደር እንዳለበት ይሰማኝ ነበረ። ግርማይ በህግ ተመርቆ ኒውዮርክና ሲያትል በሚገኙ የህግ ቢሮዎች ውስጥ ለአምስት ዓመታት የህግ ባለሙያ ሆኖ ሰርቷል። የበጎ አድራጎት ድርጅት ከሌሎች ሰዎች ጋር በመሆን አቋቁሞም የሁለተኛ ደረጃ ተማሪዎች ክህሎቶቻቸውን ለማሳደግ የሚረዳቸው ስልጠናን ይሰጡ ነበር። ተማሪ ያለ የልምምድ ስራውን የሰራው በዋይት ሃውስ ለኦባማ አስተዳደር እንደሆነም ነግሮናል። በአጠቃላይ ዝቅተኛ ገቢ የሚያገኙ ሰዎች ያለባቸውን የኑሮ ውጣ ውረድ ከልጅነቱ ጀምሮ በማየቱ የመወዳደር ፍላጎቱ እንደገፋበት ይገልጻል። እኔ ከሦስት ልጆች አንዱ ነኝ። እናቴ ብርቱ ሰው ናት። ብቻዋን ያሳደገች የነርሶች ረዳት ነበረች። ብዙ ሰዓታት ትሠራ የነበረ ቢሆንም እንደ ቤት ክራይና የሕክምና ወጪን የመሳሰሉ መሠረታዊ ወጪዎችን በበቂ ሁኔታ ለመሸፈን የሚያበቃ ክፍያ አታገኝም። ኮሌጅ ጨርሼ ስመለስ የማውቃቸው ብዙ ሰዎች በሙሉ በጣም ለፍተውና ጠንክረው ይሠራሉ ግን ደግሞ ሲያትል ውስጥ ያለውን ኑሮ መቋቋም ያቅታችኋል። እናም በዚህ ምክንያት መኖሪያ ቤታቸውን ለማጣትና ከተማዋን ለቀው ለመውጣት ይገድዳሉ። ይሄ ደግሞ ትክክል እንዳልሆነ ይሰማኝ ነበር። ስለዚህም በአካባቢ ያለው ማህበረሰብ መሠረታዊ ፍላጎቶቹን እንዲሟሉለት ለማስቻልና ለማገዝ ለምክር ቤቱ መቀመጫ ለመወዳደር ወሰንኩ። ውድድሩ ቀላል እንዳልነበር የሚናገረው ግርማይ ብዙ ሰዎችን ማግኘት፣ በጣም ብዙ በሮችን ማንኳኳት፣ በጣም ብዙ ሺህ ዶላሮችን ማውጣትና ሰዎችን ማሳመን ይጠይቅ ነበር። ነገር ግን በሚገባ ውክልና ያላገኙ የጥቁርና የወጣት ዝቅተኛ ማህበረሰብ ክፍሎች ጉዳይ በመሆኑ ማህበራዊ ሚዲያውን በአግባቡ በመጠቀም በየቀኑ የሚሆነውንም የሚቀሰቀሰውንም ነገር በአይናቸው እንዲያው በማድረግ ለውጤት መብቃቱን ይገልጻል። ለዚህም በምርጫ ቀስቀሳው አብረውት ከጎኑ የነበሩትን የቡድኑን አባላት እጅግ ያመሰግናል። ግርማይ የተወዳደረበት ተፎካካሪ የነበረው የ1960ዎቹ የሰብአዊ መብት አቀንቃኝ የፖለቲካ ልምድ ያለው የ74 ዓመቱ ላሪ ጎሴት ሲሆን ግርማይ ለመወዳደር ዝግጅት ሲያደርግ ጎሴት ጡረታ የሚወጣ መስሎት እንደነበር ይገልጻል። ይህን ሰው በጣም የሚያከብረው መሆኑን በመግለጽም ከዚህ በኋላም እርሱ ይቆምላቸው የነበሩ የመብት ጉዳዮችን በማስቀጠል ራእዩን አሳካለሁ ብሏል። ግርማይ አሁን ለደረሰበት ደረጃ እናቱ የከፈለችውን መስዋዕትነት ያደንቃል። ታውቂያለሽ፣ ወላጆቻችን እዚህ ሀገር በመጡበት ጊዜ የቋንቋ ችግር ነበረባቸው ብዙዎቹ ተመሳሳይ የትምህርት እድል ስላልነበራቸው ስራ ለማግኘት ይቸገሩ ነበረ። በዛ ላይ ደግሞ የእኛ ትውልድ የተሻለ ቦታ ለመድረስ በጣም ይለፋ ነበረ እና የእናቴም ህይወት እንዲህ ከባድ ነበረ። እርሷ ያላገኘችውን እድል እኛ እንድናገኝና ስኬታማ እንድንሆን ለማድረግ በጣም ብዙ ለፍታለች። ምርጫውን ያሸነፍኩለት ማታ በነበረው ዝግጅት ይህንን ልፋቷን ጠቅሼ ሳመሰግናት በጣም ታለቅስ ነበረ። ይሄ የሆነው በአንቺ ነው አልኳት። በጣም ደስተኛም ነበረች። ያ ሰዓት ለእኔም በጣም ደስ የሚል ነበር። እናቱ ወይዘሮ አበባ አናጋው ልጆቿን ሁለት ስራ እየሰራች ብታሳድጋቸውም ባሳዩት ውጤት ግን ፈጣሪዋን እንደምታመሰግን ትናገራለች። ግርማይ ግን ከሶስቱም የተለየ ልጅ ነበር ትላለች። የተባረኩ ልጆች ናቸው። በቃ እኔን እንደ እናት ሳይሆን በቃ እነሱ እንደ ወላጅ እኔን እንደንትን በቃ ቴከር ሲያርጉኝ አታምኝም። ሁለት ስራ ሰርቼ መጥቼ ቤት አንዳንዴ ግርማይ እግሬን ሁላ ያጥረኛል ተጎንብሶ እንደ ሀገራችን ልጅ ማሚ ብለስሚ ብለስሚ መርቅኝ፣ ይለኛል በቃ ሆድሽን የሚበላሽ ነገር በቃ ማይጋድ ይሄ ልጅ ምን አባቱ አንተ እንደምታድግሁን ምን አባ ነው እንደዛ በቃ በጣም እንትን ይለኛል። ሆዴን ይበለኛል በቃ እንደዚህ ሳይሆን ይሄ ልጅ ምን ሆነ አንተ አታድግም መሰል ምን ሆንክ እንደዚህ የምትሆን ብለው በቃ። አድማጮች ከግርማይና ከእናቱ ጋር ያደረግነው ቆይታ ሰፋ ያለ ነው እና በእሁድ ምሽት ዝግጅታችን ይጠብቁን። አድማጮች አሁን ደግሞ ወደ ቀጣዩ ፕሮግራም እንሄዳለን። በወቅታዊ ጉዳዮች ላይ የሚያተኩረው ሳምንታዊ ቅንብር ሰጣ ገባም ቀደም ብለን እንደተከታተልነው ለጥያቄው መልስ የተሰኘው ፕሮግራማችን በሲዳማ ሕዝበ ውሳኔ እንደ ዙሪያ በሲዳማ ሕዝበ ውሳኔ ዙሪያ የሁለቱ ወገን ሀሳቦችን ይፈትሻል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። እንግዶቹ ራሳቸውን በማስተዋወቅ ይጀምራሉ። እሺ፣ መልስ ኪታንቸው እባላለሁ። እዚህ ዋሽንግተን ዲሲ አካባቢ ሜሪላንድ ነው የምኖረው። ፓርቲ አቋቁመን ከመስራት ጀምሮ የኢትዮጵያን ፖለቲካ በቅርበት ይከታተላለሁ። በተለይም የደቡብን ሁኔታ፣ የተለያዩ የፖለቲካ እንቅስቃሴዎችን፣ ማህበረሰቡ እና እዛ አካባቢ ያሉ የፖለቲካ ድርጅቶችንም እንደዚሁ በማስተባበር ደቡብ አካባቢ የሚኖሩ ህዝቦችን የጋራ ጥቅም ለማስጠበቅ የጋራ እንቅስቃሴ ስናደርግ ቆይተናል። ድርጅታችን የደቡብ ኢትዮጵያ አረንጓዴ ኮከቦች ህብረት ነው የሚባለው። ሁሉም ብሔር ብሔረሰቦች የተወከሉበት የፖለቲካ ድርጅት ነው። አሁንም በተወሰነ ደረጃ ይንቀሳቀሳል። ያው ያው የለውጡ ሁኔታ ከተፈጠሩ የተወሰኑ በስተቀር በብሔረሰብ በደቡብ ኦሞ እና በአርባ ምንጭ መካከል የሚገኝ የደራሼ ብሔረሰብ አባል ነኝ። አመሰግናለሁኝ። አሉላ ሜጸጋይ ሳሙኤል ይባላል። እኔ የምኖረው እዚህ ቶሮንቶ ካናዳ ነው። በተለይ ከአስራ ዘጠኝ ዘጠና አራት ጀምሮ ሲዳማ በሚያደርገው ራስን በማስተዳደር እንቅስቃሴ ውስጥ አክቲቭሊ ከሀይ ስኩል ኤጅ ጀምሮ ሲንቀሳቀስ ነበረ። የሲዳማ ተወላጅ ነኝ። መልካም አመሰግናለሁ፣ እንግዶች የሁለታችሁንም ለትውውቁ። የሲዳማ የክልልነት ጥያቄ በህዝበ ውሳኔ ሊወሰን በተቃረበበት ሰዓት ላይ ነው የምንነጋገረው። እዚህ ውሳኔ አንድምታ ከተለያዩ አቅጣጫ ግራና ቀኝ መመልከት በሲዳማ ክልል ጥያቄ መሠረታዊ ጭብጥ ብንንደረደር፣ በቅድሚያ በዚህ ህዝበ ውሳኔ ሀሳብ ላይ ያላችሁን አቋም በይተራ አልውሰድ። አቶ ሽመልስ እርሶ ይጀምሩልኝና እና ወደ አቶ ጸጋ ያልፋለሁ። እሺ፣ አመሰግናለሁ። እንግዲህ የሲዳማ ራስን በራስ የማስተዳደር ጥያቄ አሁን ወደ ሶስተኛ ትውልድ የተሻገረ ጥያቄ ነው። በትጥቅ ትግልም ከዛ በኋላም በሰላማዊ ትግልም ከወጣቱም አርሶ አደሩም በአጠቃላይ ማህበረሰቡ ተመሳሳይ አቋም በያዘ በሚመስል መልኩ ለረጅም ጊዜ የነበረ ጥያቄ ነው። ያላግባብ የዘገየ እና በትክክለኛ ሰዓት ትክክለኛውን ምላሽ ባለማግኘቱ ምክንያት በርካታ መስዋዕትነት የተከፈለበት ነው፣ በሰው ሀይልም በንብረትም። ያ በመሆኑ ምክንያት እየዘገየ እየቆየ ሲሄድ በርካታ ነገር ማስከፈል ችሏል እና ስለዚህ ጥያቄው ምንም እንኳን የሚፈልጉት የሚቃወሙት ክፍት ሆኖ ለውይይት ለክርክር ቀርቦ ምናልባትም የሚደግፉት ምናልባትም የሚቃወሙት ተከራክረው ህዝቡ በቂ መረጃ ካገኘ በኋላ ወደ ምርጫ የሚሄድበት ዴሞክራሲያዊ ሂደቱን ጠብቆ የሄደ ባይመስልም ግን ይሄን መንግስት በአግባቡ ያን ባለማመቻቸቱ ምክንያት የተለያየ ጊዜ ከሀይል ጀምሮ የተለያዩ ካምፔኖችን በማከናወን እንግዲህ እዚህ ደረጃ ደርሷል። ስለዚህ አሁን ህዝቡ መብቱን ኤክሰርሳይዝ የሚያደርግበት ወቅት ነው እና በደንብ ጥንቃቄ ተደርጎ ህዝቡ እንግዲህ ድምፁን እንዲያሰማ በሚደረግበት ወቅት ነው ያለ ነው። መልካም። አቶ ፀጋዬ በአቶ ሽመልስ በኩል የቀረበውን ሰምተዋል። መሰረታዊው ጥያቄ እንዲያውም የዘገየ ነው፣ ብዙም ዋጋ አስከፍሏል። ህዝቡ አስፈላጊውን መረጃ አግኝቶ የመወሰን እድል ሊሰጠው ይገባ ነበረ ብል ነው ያሉት። እርሶስ ምን ይላሉ? አመሰግናለሁኝ አሉላ አርሽመልስ በደንብ አድርገው አስቀምጠውታል። አላስፈላጊ ዋጋ ለዘመናት የሲዳማንም ህዝብ እንዲሁም በአካባቢው የሚኖሩትን ዋጋ ሲያስከፍል የቆየ ነው። አሁን ግን ወደ ሬፍረንደም ወይንም ደግሞ ህዝቡ የራሱን መብት በራሱ ወደሚወስንበት ደረጃ ደርሷል እና ይሄ ለሀገራችንም ትልቅ ትልቅ እርምጃ እንደሆነ ነው እኔ ማስበው ለሲዳማ ህዝብ ብቻ ሳይሆን፣ በተለይ ግን ለሲዳማ ህዝብ ላለፉት ለመቶ ሰላሳ አመታት ሲታገል ለነበረው አሁን ህገ መንግስቱ ተግባራዊ ሲሆን ማየት ደግሞ ትልቅ ፎታ የሚሰጥና ለአካባቢውም መረጋጋት እንዲሁም ለህዝቡ ጥያቄ በህጋዊ መንገድ የህገ መንግስቱን በተከተለ መንገድ ምላሽ የሚያገኝበት ስለሆነ ለወደፊት የሚኖረንን አብሮነትንና አንድነትን እንዲሁም ኢትዮጵያዊነትን የሚያጠናክረ እንደሆነ ነው እኔ የማስበው እና በዚህ መንገድ ነው ማየው። መልካም። አንድነትን ያጠናክራል ነው ያሉት። ሰፋ ያሉትን አንድምታዎች በዝርዝር እንመለከታለን። ነገር ግን ይሄ ራስን በራስ የማስተዳደር ጥያቄ በራሱ ምንድን ነው መሰረቱ? እኔ እንደ ክልል በክልልነት መተዳደር አለብኝ የሚለውን ጥያቄ ሲያነሱ፣ ደቡብ ክልል ውስጥ ከሚገኙ አስራ አንድ ዞኖች ውስጥ አብዛኞቹ ጠይቀዋል። ቀደም ብሎ እንደ ገለጻችሁት የሲዳማን አይነት ረጅም ጊዜ የወሰደ የረጅም ጊዜ ታሪክ ያለው ባይኖርም፣ ጥያቄዎቹ የሲዳማ ዞን ብቻ አይደሉም። ምንድን ነው መሰረቱ? ምንስ እንዲያስገኝ ነው በክልልነት ደረጃ ይሄ ጥያቄ ሲቀርብ? አቶ ሽመልስ፣ እንግዲህ ታሪካዊ የሆነ መሰረትም አለው የህዝቦች ራስን በራስ የማስተዳደር በቋንቋ የመጠቀም ልክ እንደ ማንኛውም የመብት ጥያቄዎች፣ የኢኮኖሚ የመብት ጥያቄዎች፣ የፖለቲካ ሌሎችም እንደዚህ ጥያቄዎች በተለያየ ጊዜ የተለያየ ወቅት ይነሳሉ እና ይሄኛው አንዱ ራስን በራስ የማስተዳደር ጥያቄ የሲዳማ ጎልቶና ጠንቅሮ በደንብ ተደራጅቶ የወጣ ይሁን እንጂ፣ ሌሎችም እንደዚያው፣ አንተ እንደገለጽከው እየወጣ ነው። ግን ዋናው መሰረቱ የሚመስለኝ ከዚህ በፊት በተለያየ ጊዜ ብሔረሰቦች ኢትዮጵያ ውስጥ የጋራ ውክልና አግኝተው የጋራ ድምጻቸው ተሰምቶ ኢትዮጵያ ውስጥ ካለው የፖለቲካ ኃይል አሰላለፍ የድርሻቸውን ተሰልፈው የማህበረሰብ የራሳቸውን ጥቅምና ፍላጎት ያስጠበቁበት ሁኔታ ስላልነበረ ይሄ በማንነታቸው ተደራጅተው ራሳቸውን የመከላከልና ከዛውም የኢትዮጵያ ፖለቲካ ውስጥ የሚኖዳቸውን ድርሻ ከፍ ለማድረግ በተለያየ ጊዜ በተለያየ ቅርጽና መልክ እየያዘ የመጣ ሁኔታ ነው። እና ይሄ አሁን ያለው ህገ መንግስት ከመጣ በኋላ ደግሞ የራስን በራስ ማስተዳደር እስከ መገንጠል የሚለውን መብት እንግዲህ እሱ ሌላ ያስፈልጋል አስፈልግም፣ እስከ ምንድን ነው ጥቅሙ የሚለውን ብዙ የዚህኛው ንግግራችን ርዕስ ባይሆንም፣ ግን ያ ደግሞ መሰጠቱ የበለጠ እያጎላው እያጎላው የመጣበት ሁኔታ ነው ያለውና ይሄኛው ግን የክልል የራስን በራስ የማስተዳደር ጥያቄዎች አብሮት እየመጡ ያሉ የተለያዩ ተግዳሮቶችም እንደዚሁ አሉ። በአጠቃላይ ግን ህዝቦች እንደ ሀገር በኢትዮጵያ ውስጥ የጋራ ጥቅማቸውን እናስጠብቅበታለን፣ ይህ ድምጻችን እናሰማለን፣ ባህላችንን፣ ቋንቋችንን እነዚህን ነገሮች በሙሉ እናሳድጋለን የሚል አይነት እሳቤ ስለያዘ ነው እና መሰረታዊ ፍላጎቱ ያ ነው። ይሄ እንዴት ይሳካል? ምን ጥቅም አለ? መልካም ጥያቄዎች አነሳለሁ። አቶ ሽመልስ ባጭሩ፣ ትልቁን ጥያቄ ለማንሳት እድል ይሰጠናል። የተለየ ሀሳብ ካሉት አቶ ሽመልስ ባሉት ላይ ብዙም የተለየ ሀሳብ የለኝም። ያው አቶ ሽመልስም ጥሩ አድርጎ አስቀምጠውታል። ነገር ግን በተለይ የሲዳማን ኮንቴክስት በምናይበት ጊዜ ይሄ ጥያቄ የተነሳው አሁን በአሁኑ አስተዳደር ሳይሆን ከዚህ በፊት በተለይ ከአስራ ስምንት ዘጠናዎቹ በምኒልክ ኤክስፓንሽን በሚባልበት ጊዜ ከዛ በፊት ስራ ሲዳማ የራሱ የሆነ አስተዳደር ነበረው። ያ ነገር በዛ ኤክስፓንሽን ወቅት ስትነጠቅ ከዛ በኋላ ህዝቡ በተቀናጀም ባልተቀናጀም መንገድ ስታገን የቆየው እና ዋናው እና የመጀመሪያው የአይደንቲቲ ጉዳይ ነው። ህዝቡ በራሱ ይፈልጋል። ያን በሚያጣበት ጊዜ ብዙ ጥያቄ የሚፈጠርበት ሁኔታ አለ። አንደኛው እሱ ሲሆን ሁለተኛው ነገር ደግሞ በዛን ሰዓት ወይም ደግሞ ያለፉትን ኢትዮጵያን አስተዳደሮችን በምናይበት ጊዜ የብሔር ጭቆና የነበረበት ሁኔታ አለ። እንግዲህ እሱ በሱ የማይስማሙ ሰዎች ቢኖሩም የብሄር ጭቆና ሳይሆን የመደብ ጭቆና ነው የሚሉ ቢኖሩም ህዝቡ ብዙ በተለይ ደቡብ ውስጥ ያሉ ብሔሮችና ብሔረሰቦችን በምናይበት ጊዜ ለዛ ጭቆና ሰለባ የሆኑና ከዛ ለመውጣት ደግሞ በተለያየ መንገድ ሲታገሉ የነበሩ አሁን ደግሞ ያ ነገር ወደ ፎርማል በሆነ መንገድ እየመጣ እየመጣበት ሁኔታ ነው ያለውና ዋና ዋና ነገሮቹ የመጀመሪያው የአይደንቲቲ ጉዳይ ሲሆን፣ ሁለተኛው ደግሞ አው ቅድም እንደተባለው የሚገባኝን በሀገሪቷ ውስጥ ማግኘት ያለብኝን ጥቅም አላገኘውም፣ አልተወከልኩም የሚሉም ጥያቄዎች ስላሉ እነዚህ የሚያስነሷቸው ጥያቄዎች ናቸው። መልካም የማንነት ውክልና፣ እንዲሁም ደግሞ ሌሎች ክልሎች ጋር በሚኖራቸው መስተጋብር የሚኖራቸውን ወይም ሊያገኙ የሚገባውን ስፍራ የሚል አንድምታ ያለው ነው። አስተያየታችሁ። እስኪ ወደ አከራካሪው ምናልባትም ከሌሎች አቅጣጫዎች ሀሳብ ወደሚነሱበት ትልቅ ጥያቄ እንሻገር። በአንድ በኩል ሲዳማ እንደ ዞን ይሄን ጥያቄ ሲያነሳ በርካ በርካታ ዓመታት አስቆጥሯል። ብዙም ዋጋ ተከፍሎበታል። መጀመሪያውም ዕድል ሊሰጠው ይገባ ነበር፣ የህዝቡ ድምጽ ሊሰማ ነበር የሚለውን አቅርባቸዋል። በሌላ በኩል በዚህ ክልል ብቻ እንኳን በርካታ ዞኖች ተመሳሳይ ጥያቄ አቅርበዋል። ይሄ ውሳኔ ይሁንታ ቢያገኝ ምንድን ነው አንድምታው? የሁሉም ዞኖች ጥያቄ በዚህ መልኩ ሊመለስ ነው? የቱጋ ነው የሚቆመውስ የክልል ጥያቄ የሚሉ ሀሳቦች አሉ። እያንዳንዱ ኢትዮጵያ ውስጥ ያለ ብሔረሰብ በሙሉ ክልል የሚል ጥያቄ የሚያቀርብ ከሆነ ወረዳ የሚሆነው የቱጋ ነው? ዞን የሚሆነው የቱጋ ነው? ሁሉም ክልል ሊሆን ነው ወይ? መመለስ ያለበት ጥያቄ ነው። አድማጮች እሰጥ አገባ ክርክር ይቀጥላል፣ ሳምንት ጠብቆን። አሁን ተከታዩ ቀደም ብለን ያስተዋወቅነውን የሶስቱን የአባይ ተፋሰስ ሀገሮች ኢትዮጵያ፣ ሱዳንና ግብፅን የዋሽንግተን ላይ የሚኒስትሮች ጉባኤ ይመለከታል። በፕሬዚዳንት ትራምፕ ጋባዥነት በተካሄደው በዚህ ስብሰባ ላይ የሶስቱም ሀገሮች የውጭ ጉዳይ ሚኒስትሮች በሰባት ቀናቱ ስምምነት ላይ ለመድረስ ተስማምተዋል። ሰለሞን አባተ ዝርዝሩን ይዘዋል። የህዳሴ ግድብ መሰረት ከተጣለ ስምንት ዓመታት ተቆጥረዋል። በብዙ ውዝግቦች፣ ውጥረትና ውጣ ውረድ ውስጥም ቢሆን ወደ መጠናቀቁ እየተቃረበ ነው። በአዲሱ ዕቅድ በሁለት ሺህ አስራ ሶስት ሳሳስ አካባቢ ሁለት ተርባይኖች ማመንጨት ይጀምራሉ። በሁለት ሺህ አስራ አምስት ደግሞ ሁሉም ተርባይኖች ሙሉ በሙሉ ተጠናቀው የሙሊትን ስርዓት እየተካሄደ ኢነርጂውን እየመነጨ የሚሄድበት ሁኔታ ነው የሚኖረው ማለት ነው። የመጀመሪያው ምዕራፍ አንድ ዓመት ቀረው። የኢትዮጵያ የውሃ መስኖና የኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ ቀደም ሲል ከአሜሪካ ድምፅ ጋር ካደረጉት ቃለ ምልልስ የተቀነጨበ ነው የሰማችሁት። አራት ቢሊዮን የአሜሪካ ዶላር እንደሚጠይቅ ታልሞ የተጀመረው ህዳሴ በአንድ መቶ ሰላሳ ቢሊዮን የኢትዮጵያ ብር አጠቃላይ ወጪ ሲጠናቀቅ በአፍሪካ አቻ አይኖረውም። ከዓለም ግዙፍ ግድቦችም አንዱ ይሆናል። ህዳሴ ስራውን በሙሉ አቅሙ ሲያካሂድ ወደ 6.5 ጊጋዋት የሚጠጋ ኃይል እንደሚያመነጭ ይጠበቃል። ለታላቁ ህዳሴ ግድብ ውሃ የሚመግበው ሚሌኒየም ሐይቅ ከ70 ቢሊዮን ሜትር ኪውብ በላይ የሚይዝ ሲሆን፣ ወደ 200 ካሬ ኪሎ ሜትር ላይ የሚንጣለል ግዙፍ ማጠራቀሚያ ነው። ይህ የህዳሴ ግድብ አብዝቶ የሚያሳስባት እንደሚያሳስባት ስትናገር የኖረችው ግብፅ አባይ የትም እንዲነካባት እንደማትፈልግ እንዲያውም የዛሬ ስድሳ ዓመት ሱዳን፣ ግብፅና እንግሊዝ ደርሰውበታል የሚባለው ኢትዮጵያ የሌለችበትና እውቅናም የማትሰጠው ስምምነት ኃይሉን ጠብቆ እንዲቆይ ነበር የምትፈልገው። የተፈጥሮ አካባቢን የመጠቀም መብት አለኝ ስትልም ኢትዮጵያ ስትሟገት ቆይታለች። የህዳሴ ግድብ ግንባታንም ጀምራለች። የናይል ተፋሰስ ተቋም አባል ሀገሮችና የግርጌ የሆኑት ሱዳንና ግብፅ ጨምሮ በብዙ ደረጃዎች ንግግሮችና ውሎች ሲካሄዱ ቆይተው በተለይ ኢትዮጵያ ሱዳንና ግብፅ በመጋቢት 2008 ዓ ም የመርሆች መግለጫ በሚል የሚጠራ አስር አንቀጾች ያሉት ሰነድ ተፈራርመው ኢትዮጵያም ግድቧን መገንባቷን ቀጥላለች። ይሁን እንጂ የህዳሴ ግድብ ቀልብ አልተኛም፣ የግብፅ ቀልብ አልተኛም። ንግግሮቹ ሲጀመሩ፣ ሲቋረጡ ድርድሮች ሲሰምሩና ሲፈርሱ እነሆ እስከ ዛሬ ተጓተዋል። ግብፅ ባገኘቻቸው አጋጣሚዎች ሁሉ ድምጿን ታሰማለች፣ ዓለም አቀፍ ጉትጎታዎችን ታካሂዳለች። ባለፈው መስከረም መጨረሻ ላይ ፕሬዚደንቱ አብዱልፈታህ ኤልሲሲ የወሰዱት እርምጃ አንዱ ማሳያ ነው። ፕሬዚደንት ዶናልድ ትራምፕ ጣልቃ እንዲገቡና እንዲያነጋግሯቸው በተባበሩት መንግስታት ድርጅት ሰባ አራተኛ ጠቅላላ ጉባኤ ወቅት ሲያገኟቸው ጠየቋቸው። ትራምፕም ተስማሙና አጠገባቸው የነበሩት የገንዘብ ሚኒስትራቸው ስቲቨን ምኑችን እንዲያስተባብሩ አዘዙ። ምኑችንም የታዘዘውን አስፈጸሙ። ከትናንት በስቲያ ረቡዕ ጥቅምት 26 2012 ዓ ም የሦስቱ ሀገሮች የውጭ ጉዳይ ሚኒስትሮችና የዓለም ባንክ ፕሬዚደንት እንዲሁም ከአሜሪካ በኩል ራሳቸው ምኑችን የተገኙበት ስብሰባ ተካሄደ። የኢትዮጵያ የውሃ ሚኒስትርም ነበሩ። የሦስተኛ አደራዳሪን ሐሳብ ጣልቃ መግባት አጥብቃ የማትቀበለው ኢትዮጵያ በዚህ በዋሽንግተኑ ስብሰባ ግን ደስተኛ መሆኗን የውጭ ጉዳይ ሚኒስትሯ ገዱ አንዳርጋቸው ትናንት በኢትዮጵያ ኤምባሲ ውስጥ ጋዜጣዊ መግለጫ ሲሰጡ Está ocavallado. ለኢትዮጵያ ብቻ ሳይሆን ለአካባቢው ሀገሮች ከፍተኛ የሆነ ጥቅም የሚሰጥ መሆኑን ለማስረዳት እድል ያገኘንበት ነው። ከዚህ ጋር ተያይዞ የተለያዩ ብዥታዎች ነበሩ። እነዚህ ብዥታዎችን ለማጥራትና ትክክለኛው ገጽታ በእውነት ግንዛቤ እንዲያገኝ ለማድረግ ሞክረናል። ሌሎቹ ሀገሮችም ግብጽም ሱዳንም ያላቸውን ሀሳብ በዚህ ዙሪያ ለማስረዳት ጥረት አድርገዋል። በመጨረሻ ላይ የደረስንበት ስምምነት ምንድን ነው? ከዚህ ቀደም የሶስቱ ሀገሮች ምናልባትም ላለፉት አመታት ሲያካሂዱት የነበረውን የድርድር እንቅስቃሴ እንደገና በተጠናከረ ሁኔታ እንዲቀጥሉበት፣ ይሄ በተለያየ መንገድ ይጓተት የነበረው ቀርቶ በመልካም ከበጎ ሁኔታ ተነስቶ ውይይቱ እና ድርድሩ እንዲካሄድ ለማድረግ ስምምነት የደረስንበት ሁኔታ ነው። ይሄ በኢትዮጵያ በኩልም የሚፈለግ ነው። በተለያየ ምክንያቶች ሲደነቃቀፍ፣ አንዳንድ ጊዜ ደህና ሲሄድ፣ ሌላ ጊዜ ደግሞ ሲጓተት የነበረው ሁኔታ በተጠናከረ መንገድ ቀጥሎ ኢትዮጵያም ግድቡን የሰራችበትን አላማ በሚያሳካ መንገድና የኢትዮጵያን ሕዝቦች ተጠቃሚ በሚያደርግ ሁኔታ ግድቡ ውሃ በመያዝም ይሁን ውሃ ከያዘ በኋላ በሚኖረው የውሃ አጠቃቀም ሂደት ውስጥ ተገቢውን ጥቅሟንና መብቷን በሚያስከብር ሁኔታ እንዲሁም ደግሞ የታችኞቹ አገሮች የጎላ ጉዳት ሳይደርስባቸው ከግድቡ ተጠቃሚ የሚሆኑበትን ሁኔታ በሚፈጥር አግባብ ድርድር መካሄድ እንዳለበት የኢትዮጵያ ግልጽ የሆነ አቋም ነበረ። ይህንን የድርድር ሂደት አሁን እንድናስቀጥል ነው ስምምነት የደረስነው። በዚህ ደግሞ እኛም ደስተኞች ነን። ሌሎች ሁለቱ ሀገራትም ይህን ሁኔታ ድርድሩን መቀጠል እንዳለበት ስምምነት ላይ ደርሰናል። ልኡካኑ ወደ ስብሰባቸው ከመግባታቸው በፊት ከጋባዡ ፕሬዚደንት ዶናልድ ትራምፕ ጋር በዋይት ሀውስ ቤተ መንግስት ተገናኝተው ተነጋግረዋል። ስብሰባው ለሶስቱም ሀገሮች መልካም አጋጣሚን የፈጠረ ስለመሆኑ ከውጭ ጉዳይ ሚኒስትሩ ጋር የነበሩት የውሃ መስኖና ኤሌክትሪክ ኃይል ሚኒስትሩ ዶክተር ስለሺ በቀለም ተናግረዋል። ይሄ ውይይት በመሰረታዊነት እዚህም ያለውን ኮንፊውዥን በጥሩ ሁኔታ ያጠራ ለእኛ የማስረዳት እድል የፈጠረልን ነው። ከተከበሩ ፕሬዚዳንት ትራምፕ ጀምሮ እሳቸውም ሁላችንንም ሁለት ሁለት ሰው ከየሀገሩ አንድ ላይ አስቀምጠው የተለያዩ ጥያቄዎችን በማንሳት ጉዳዩን በትክክል ለመረዳት ጥረት አድርገዋል። ከዚህ ውስጥ እንደ ማሳያ መውሰድ የምፈልገው ግድቡ አልቆ አብረን ሪባን እንቆርጣለን፣ እኔም ሪባን ከእናንተ ጋር መቁረጥ ፈልጋለሁ የሚል የመጨረሻ አስተያየት ሰጥተዋል። ስለዚህ ይህንን ያለውን ልዩነት አጥርታችሁ በትብብር መንፈስ እንድትጨርሱ ይህንንም ለማድረግ ደግሞ አሁን ያለውን ሁኔታ የትሬጀሪ ሰክሬተሪው በሚመሩት ስብሰባ በፕሮሰሱ ላይ በተለይ እየተደነቃቀፈ ያለውን የድርድር ሁኔታ በተገቢ ጥንቃቄና በተቻለ ፍጥነት መጠናቀቅ እንዲችል አቅጣጫ አይነት ለሰብሳቢው ሰጥተው በዛው መንፈስ ተወያይተናል። ውይይቱ የቴክኒካል ጉዳዮችን ያነሰ ሳይሆን በአብዛኛው የተጓተቱት ቀጣይ የቴክኒካል ውይይቶች ተጠናክረው እንዴት ይሄዳሉ የሚለውን የፕሮሰስ ላይ ትኩረት ያደረገ ነው። ዩናይትድ ስቴትስ ወደዚህ ጉዳይ ለመግባት የወሰነችው በእውኑ የግብፅ ፕሬዚደንት ስለጋበዟቸው ስለጠየቋቸው ብቻ ነው? ሌላስ ጥቅምና ፍላጎት ይኖራት ይሆን? በዚህ ጉዳይ ላይ ዛሬ መናገር አልፈልግም። የፕሬዚደንት ትራምፕ አማካሪ ኬልያን ኮንዌይ ከዋይት ሀውሱ ስብሰባ በኋላ ለጋዜጠኞች የሰጡት መልስ ነው። ለማንኛውም ግን የዩናይትድ ስቴትስ በአካባቢው ላይ ልቦናዋን ማሳረፏ ምክንያት አለው ይላሉ የሰሜን ካሮላይና ዩኒቨርሲቲ የውሃ ኢንስቲትዩት ዳይሬክተርና ቀድሞ በውጭ ጉዳይ መስሪያ ቤቱ የዓለም አቀፍ ወሰን ተሻጋሪ ውሃዎች ጉዳዮች አስተባባሪ ኤረን ሳልዝበርግ። ዩናይትድ ስቴትስ በአፍሪካ ቀንድ ላይ እጅግ የበረታ ስልታዊ ትኩረቶች አሏት። በአካባቢው ላይ ብዙ የልማትና ሰብአዊ ድጋፎችን እናፈሳለን። እንደ እውነቱ በአካባቢው የግጭት መቀስቀስ አዝማሚያ ያሳስበናል። በተለይ ሁለት ሀገሮች ግን ከዚያ ያለፈ የራሳቸው የውስጥ ጉዳዮች አሏቸው። ለነገሩ ዩናይትድ ስቴትስን በቅርብ የሚፈልጉበት። በመካከለኛው ምስራቅ ኢንስቲትዩት የግብፅ ፕሮግራም ዳይሬክተር ሚሬት መብሩክ የውጭ ቀጥተኛ መዋለ ንዋይ የሚፈልጉ ሁለት አገሮች አሉ። ለህዝቦቻቸው ስራ መፍጠር እንዲሁም ንዋይ ሊፈስባቸው የሚችሉና ምጣኔ ሀብታቸው መገንባት የሚፈልጉ መሆናቸውን ማሳየትም የሚፈልጉ ናቸው። እናም በዓለም እጅግ ግዙፍ ምጣኔ ሀብት ይህንን ጉዳይ በቅርበት እንዲከታተል ማድረግ ለእርሱ ሳቢ ጉዳይ ነው። የስብሰባቸው ሐሳብ በብዙ የጥያቄዎችና መልሶች ላይ ተንጸባርቆ ነበር። በትናንትናው ላይ ሱዳንም ከኢትዮጵያ ጎን እንደምትቆም ደጋግመው ተናግረዋል ሚኒስትሮቹ። ለማንኛውም ግን ሀሳባችን እኛ ብቻ ተጠቃሚ የመሆን አይደለም ብለዋል። የውጭ ጉዳይ ሚኒስትሩ ገዱ አንዳርጋቸው ኢትዮጵያ ውስጥ ላሉ ግጭቶችና ሁከቶች ይህ የአባይ እንቅልፍ የሚነሳትን ግብፅን ተጠያቂ ለሚያደርጉ ሐሳቦች ሁለቱ ሚኒስትሮች የሰጧቸው ምላሾች ችግሩን ለመፍታት ወደ ውጭ ሳይሆን ራሳችንን እንመልከት፣ ራሳችን ላይ እናተኩር የሚል ነው። ለማንኛውም አሉ የውሃና ኢነርጂ ሚኒስትሩ ዶክተር ስለሸኙ፣ የተዳከመች ኢትዮጵያ ለማንኛውም አጥቂ ወይም ጠላት ክፍት እንደምትሆን ግልጽ ነው። ስለዚህ ኢትዮጵያውያኖች በትትንሽ ነገሮች ተጠምደን በትትንሽ ነገሮች እየተጣላን ጊዜ ከምናሳልፍ ጄኔሬሽንም እድል እንዳያገኝ በር ከመዝጋት ቆም ብለን እያሰብን ስለምንጽፋውም ነገር እያሰብን ስለምንመራውን ፖለቲካ በአግባቡ እያሰብን የትኛው ኢትዮጵያን የበለጠ ያሳድጋል የሚል የሀሳብ ልዕልና ያላቸውን ፕሮግራሞችና አስተሳሰቦች በከፍተኛ ደረጃ እያያዝን ከሰራን ሀገራችን በቅርብ ጊዜ ትልቅ ደረጃ ለማድረስ እንችላለን። በነገውና ከነገ በስተያ ምሽት ተከታታይ ዝግጅቶችን ይዘን እንቀርባለን። በዚህ ላይ በው ፌስቡክ ገጻችንም ላይ ሙሉ ቃለ ምልልስ ይገኛል። አድማጮች፣ ስርጭታችን በዚሁ አበቃ። የትግርኛ ስርጭት ይቀጥላል። ቅዳሜ ጠብቁን። ሰላም፣ ደህና እደሩ።